I'm to- የኢትዮጵያ ፕሬዚደንት ዶክተር ሙላቱ ተሾመ ለህዝብ ተወካዮችና የፌዴሬሽን ምክር ቤት የጋራ ስብሰባ ያደረጉትን ንግግር ጥቅስ ያለፈውን በሚገባ ያገለገለ እና አዲስ ነገር የሌለው ሲሉ ሁለት የተቃዋሚ ፓርቲዎች ነቅፈዋል። በምጣኔ ሀብትም ሆነ በመልካም አስተዳደር ለውጥ ሊመጣ የሚችለው የስርዓት ለውጥ ሲመጣ ብቻ ነው ሲሉም አስታውቀዋል። መለስካቸው አመሃ ነው ተከታዩን ዘገባ ያስተላለፈው። በአምስተኛው የህዝብ ተወካዮችና የፌዴሬሽን ምክር ቤቶች ሶስተኛ ዓመት የሥራ ዘመን የመጀመሪያው የጋራ ስብሰባ ላይ ፕሬዚዳንቱ ዶክተር ሙላቱ ተሾመ ንግግር ካደረጉ በኋላ ቪኦኤ የሁለት ተቃዋሚ ፓርቲ መሪዎችን አስተያየት ጠይቋል። በመጀመሪያ የመላ ኢትዮጵያ አንድነት ድርጅት ምክትል ፕሬዚዳንት አቶ ሙሉጌታ አበበን የሀገሪቱ ፕሬዚዳንት ስላደረጉት ንግግር የነበራቸውን አጠቃላይ ግምገማ ጠይቂያቸዋለሁ። በእርግጥ ከዚህ የተሻለ ነገር አንጠብቁም ነበር ለምንድን ነው ከዚህ የተሻለ ነገር ማንጠብቀው? በሚቀርቡት ነጥቦች ላይ ሁልጊዜ ከልምድ አንጻር ስናየው ያለፈውን ነገር የመገምገም ጉዳይ አይታይም። የተናገርነው ምን ያክል ተግባራዊ ሆኗል፣ አልሆነም፣ ተፈጽሟል፣ አልተፈጸመም የሚል ግምገማ ስለማይደረግና ጠያቂም ተጠያቂም ስለሌለው ከዚህ የተሻለ ነገር ይቀርባል የሚል ግምት ስላልነበረን የቀረበው ከግምታችን የተነሳ ትክክል ነው ማለት ይቻላል። ከዚህ የተሻለ ነገር ያቀርባሉ ብለን አልጠበቅም። የኦሮሞ ፌዴራላዊ ኮንግሬስ ምክትል ሊቀመንበር አቶ ሙላቱ ገመቹም በፕሬዚዳንቱ ንግግር ውስጥ አዲስ ነገር እንዳልሰሙን የሚናገሩት ይህ በየአመቱ ኢህአዴግን ዘምሮ መዝሙር ነው እና ከመዝሙር ቀደም ሲል ከነበረው መዝሙር የተለየ አይደለም። አሁንም ይገኛል ብለን የምናምኖ ነገር የለም። ከነበረው ከአሁን በፊት ካለው ትልቅ ተሃድሶ ተደርጎ ከዛ በኋላ ተሻሽለናል፣ ተለውጠናል፣ ሁሉንም ነገር እናስተካክላለን ከሚል ነበር። ባለፈው አመትም አሁንም ምንም የተለወጠ ነገር የለም። የህዝቡን የዲሞክራሲ ይህንን አሁን ያለውን የህግ በላይነትን እነዚህ ሁሉ የተካከሱት ነገር የለም። እዛ ውስጥ ምንም የፖለቲካ ለውጥ የሚደረግ ማሻሻያ የሚደረግ ነገር የለም። ከአሁን በፊትም ያው ዲሞክራሲያዊ ስርአቱ እንደሚሻሻል መድብለ ፓርቲ እንደሚኖር የሰዎች ሰብአዊ መብት ሁሉ እንደሚከበር የነበረው ዲስኩር እንዳለ ነው። አሁን ተገልብቶ የመጣው እንጂ አዲስ ነገር ከዚህ ውጤቱ አዲስ ነገር መጥቷል ብዬ የገመጥኩት የለም። ይሁንና ፕሬዚዳንቱ ዶክተር ሙናክ ስቴሽኑ ያደረጉት ንግግር የሀገሪቱ ምጣኔ ሀብት ባለፈው አመት የሄደበትን መንገድ አስመልክቶ የነበረውን ጠንካራና ደካማ ጎን መጠቆማቸውን በመጪው ዓመትም የሚጠበቀውን እድገትና ለውጥ አመላክተዋል። በዚህ ረገድም ምንም አዲስ ነገር አይጠብቁም ወይ ለሚለው ጥያቄም አቶ ሙላቱ ገመቹ መልስ ሰጥተዋል። እድገት እኮ የሚገኘው በሀገር ውስጥ አሁን ለምሳሌ ኦሮሚያን ብትወስድ በአጠቃላይ ሀምሳ አምስት ሺህ ሰው ቤት ንብረቱን ሁሉ ጥሎ አሁን በሚረዳበት ስምንት ነጥብ አምስት ሚሊዮን ሰዎች በተራቡበት የህግ በላይነት በጠፋበት እና በደበለ ፓርቲ በሌለበት ስምምነት በሌለበት ድንበር አካባቢ በየቦታው አሁን እንደምትሰማው አፋርና አማራ ኦሮሞና ሶማሌ እንደዚሁም ደግሞ ወደ ታች ሄዶ ሌሎች ክልሎች ክልል በክልል በሚገናኙበት አካባቢ መንግስት እነዚህን ሰላም ማስከበር ባልቻለበት ሁናቴ እድገት ይመጣል እንዲህ አይነት ነገር ብሎ ማሰብ በጣም አስቸጋሪ ነው። የሕግ በላይነት የለን። እና በመልካም አስተዳደር ስንዘምር ይህንን ስንት ጊዜያችን ነው? ወደ ሶስት አመት የሆነን ነው። በየአመቱ መልካም አስተዳደር መልካም አስተዳደር ብለን ነው። መልካም አስተዳደር የሚመጣው የስርዓት ለውጥ ሲመጣ ነው። በሀገሪቱ ያለውን ዴሞክራሲያዊ ምህዳር ስለማስፋትም ፕሬዚዳንቱ በንግግራቸው አንስተዋል። አሁን በተቃዋሚ ፓርቲዎችና በገዥ ፓርቲ በኢህአዴግ መካከል እየተካሄደ የሚገኘው ድርድርም ለዚሁ ምቹ ሁኔታ እየፈጠረ እንደሆነም አመላክተዋል። መያድ ወይም መላ ኢትዮጵያ ድርጅት በዚህ ድርድር ከሚሳተፉ ፓርቲዎች አንዱ ነው። በእርግጥ ይህ ተስፋ ተጨባጭ ነው ወይ የሚል ጥያቄ ለአቶ ሙሉቤት አበበ አቀረብኩላቸው። አሁን ያለው ሂደት በጣም ድርድሩ ራሱ ጥሩ አዝማሚያ እያሳየ አይደለም። በተለይ ቀደም የጊዜ መውሰድ በአግባቡ ደንቡን ተከትሎ አለመነጋገር ተጋገርና ጊዜዎችን እየተጠቀሙ ልባት እንዲያገኝ ያለባሽ ይሄ ባለበት ሂደት እርግጠኛ ነኝ ፕሬዝደንቱ ይሄ መረጃ ይኖራቸዋል። ይሄ እያላቸው ግን ጥሩ ስኬታማ ድርድር እንደሆነ ወይም ጥሩ እየሄደ እንደሆነ አድርጎ ማቅረቡ ተገቢ ነው የሚል እምነት የለንም እኛ። ፓርላማው በሚቀጥለው ስብሰባ ላይ ፕሬዚዳንቱ ባደረጉት በዚህ የፖሊሲ ንግግር ላይ እንደሚወያይ ይጠበቃል። መለስካቸዋማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ